በግጭቶችና በሌሎች የተለያዩ አደጋዎች የተነሳ በአፍሪካ የተፈናቃዮች ቁጥር በሶስት እጥፍ መጨመሩ ተገለጠ። በአፍሪካ የተፈናቃዮች ሰዎች ቁጥር በሶስት እጥፍ መጨመሩና 35 ሚሊየን መድረሱን ዓለም አቀፉ የአገር ውስጥ ተፈናቃዮች ተከታታይ ማዕከል ይፋ ያደረገው አዲስ ሪፖርት አመልክቷል። ከእነዚህም ውስጥ ቁጥራቸው 32.5 ሚሊየን የሚደርሱ በግጭትና ሁከት ሳቢያ ቤታቸውን ጥለው ለመሰደድ የተገደዱ ናቸው። ትላንት ማክሰኞ የታ የከተማው ሪፖርት አያይዞም በአህጉሪቱ ያለውን በአገር ውስጥ የመፈናቀል ፈተና ለመፍታት መንግስታት የሚያደርጉትን ጥረት የሚበረታታ ቢሆንም በቂ አይደለም ብሏል። መሐመድ የሱፍ ከናይሮቢ ያደረሰን ዘገባ ተፈናቃዮች የሚገጥማቸውን እንግልት ይዘረዝራል። አሉላ ከበደ እንደሚከተለው ያቀርበዋል። የ24 ዓመቱ አማኒ ካሊንዲ ባደገባት ምስራቃዊት የኮንጎ ዲሞክራቲክ ሪፐብሊክ ከልጅነት ዕድሜው አንስቶ ሰላም በሰፈነበት ሁኔታ ውስጥ ለመኖር አልታደለም። የከባድ መኪና አሽከርካሪው አማኒ በግጭቶች እጅግ በበረቱ ድንገተኛ አደጋዎች አደጋዎችና የአየር ንብረት መዛባት ባስከተሏቸው ሁኔታዎች የተነሳ የመፈናቀል እጣ ከገጠማቸው በሚሊዮኖች የሚቆጠሩ አፍሪካውያን ውስጥ አንዱ ነው። በማያቋረጥ ስጋት ውስጥን የምንኖረው መሸሸጊያ ፍለጋ በሄድንበት ቦታ ሁሉ አዳዲስ አደጋዎች ይገጥሙናል። እናም ዳግም ለመሰደድ እንገድዳለን። አገራችንን የወረሩ የውጭ ተዋጊዎች የአገሪቱን የማዕድንና የሌሎች ሀብቶች ለመቀራመት የሚያደርጉት ፍልሚያም ጦርነት የማያቋርጥ ችግር እንዲሆን አድርጎታል። ከዚህም በተጨማሪ በማህበረሰቦች መካከል የሚፈጠሩ ግጭቶች ለመቋቋም እንገድዳለን። ካሊንዲ በቅርቡም በጎሳዎች መካከል በተቀሰቀሱ ግጭቶች ሳቢያ ዳገም የነበረበትን አካባቢ ጥሎ ለመሰደድ መገደዱን ተናግሯል። መሸሸጊያ በማጣቱም በመጨረሻው በስደተኞች ካምፕ ውስጥ ለመጠለል ወደ ዩጋንዳ ለመምጣት መወሰኑን ነው ያስረዳው። በዲሞክራቲክ ኮንጎዎቹ ኢቱሪና ሰሜንና ደቡባዊ ኪቡ ግዛቶች አመታት ያሳለፈው ካሊንዲ ባለፈው ቅዳሜ ነው ወደ ኡጋንዳ የመጣው። የገጠሙትን አደጋዎች አምልጦ በመጨረሻው በስደተኝነት በመመዝገብ በሚሊዮኖች የሚቆጠሩ አፍሪካውያንና ሌሎች ተፈናቃዮችን ተቀላቅሏል። ዋና መቀመጫውን በጀኔቫ ያደረገው የሀገር ውስጥ ተፈናቃዮችን ጉዳይ የሚከታተለው ማዕከል በእንግሊዝኛው ምህጻር አይዲኤምሲ ትላንት ማክሰኞ ይፋ ያደረገው አዲስ ሪፖርት በዓለም ዙሪያ ካሉት ተፈናቃዮች ቁጥራቸው የሚበዛው አፍሪካ ውስጥ እንደሚገኙ አመልክቷል። ሪፖርቱ እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2023 ባለው ጊዜ ውስጥ የተዘገበውን ከቀዬ መፈናቀል አዝማሚያና ሌሎች አዳዲስ ሁኔታዎች በመቃኘት ቤት ንብረታቸውን ትተው ለመሰደድ የሚገደዱ ሰዎች ቁጥር በሶስት እጥፍ ማደጉን እናም 35 ሚሊዮን መድረሱን ዘግቧል። ከነኚህም ውስጥ ዘጠና ሶስት በመቶ የሚደርሱት በግጭትና በውከት ሳቢያ የተፈናቀሉ ሲሆን 26 ሚሊዮን የሚደርሱት ደግሞ በኮንጎ ዲሞክራሲያዊ ሪፐብሊክ፣ ኢትዮጵያ፣ ናይጄሪያ፣ ሶማሊያና ሱዳን በአምስቱ ሀገራት ውስጥ ብቻ የተፈናቀሉ መሆናቸውን አመልክተዋል። ለግጭትና ብጥብጥ መንስኤ ከሆኑት ምክንያቶች መካከል ድህነት፣ የእኩልነት መጥፋትና መገለል መሆናቸውን ያስረዱት የጥናት አዋቂዎች የታጠቁ ኃይሎች እነኚህን ቅሬታዎችና ምሬቶች ለገዛ ፍላጎታቸው ማስፈጸሚያነት በመዋል ተጨማሪ መፈናቀሎችን መከሰታቸውን ዘርዝረዋል። አሌክሳንድራ ቢላክ የማዕከሉ ዲሬክተር ናቸው። ሁከት ወይም ብጥብጥ ብቸኛው መንስኤ አይደለም ይላሉ። አንድ ቲስ ኢንተርናል ዲስፕላሴመንት ይስ ሀይሊ ኮንሰንትሬትድ አስ ኤይቲ ፐርሰንት በመሆኑም ከግጭቶቹ ጋር ተያይዞ ከሚከሰተው ከዚህ የሀገር ውስጥ ተፈናቃይነት አደጋ ለሚበዛው ምንጭ የሆኑት በአህጉሪቱ የሚገኙ አምስት ሀገራት ናቸው። ጥናታችን እንዳመላከተውም ከድንገተኛና አውዳሚ አደጋዎች ጋር በተዛመደ ለመፈናቀል የመገደድ ሁኔታ በጣም እየጨመረ መጥቷል። ከዛሬ አስራ አምስት አመት በፊት ከነበረው ስድስት እጥፍ ድንገተኛና አውዳሚ አደጋዎች የሚያስከትሏቸውን የመፈናቀል እጣ እየመዘገብን ነው። ጎርፍና ድርቅ ለአብዛኞቹ ለነኚህ ድንገተኛና አውዳሚ አደጋ የሚያስከትሉ መፈናቀሎች ምክንያት ናቸው። የአየር ንብረት ለውጥ እነዚህን ከአየር ጠባይ ጋር የተገናኙ ክስተቶች ይበልጥ ተደጋግመው እንዲከሰቱና አደገኝነታቸውም እንዲያየል ያደርጓቸዋል ሲሉ አጥኚዎቹ ያስጠነቅቃሉ። እናም እነዚህ የመፈናቀል አዝማሚያዎች ይቀጥላሉ የሚል እምነት አላቸው። በሱዳን እየተባባሰ በመጣው ግጭት፣ በኮንጎ ዲሞክራቲክ ሪፐብሊክ ያለው ስር የሰደደ የትጥቅ ግጭትና ከአየር ንብረት ጋር የተያያዙ ችግሮች የተለያዩ ማህበረሰቦችን ለከፉ ድንገተኛ አደጋዎች እየዳረጉ ባሉበት እነኚህ አሃዞች እየቀነሱ ሲሄዱ ማየት አዳጋች ነው ይላሉ ባሌ። ተስፋ የሚፈነጥቅ አዎንታዊ ስሜት ማሳደር ይከብዳል። በአየር ንብረት ለውጥ ተጽዕኖ ዛሬ የምናያቸው ብርቱና ድንገተኛ አደጋዎች ወደፊት ከዚህ ሊጨምሩ እንደሚችሉም እናውቃለን። ረዥም ጊዜ የዘለቀ ድርቅ መላውን የአፍሪካ ቀንድ ሲያጠቃ ተመልክተናል። እናም ተጨማሪ መዋለ ነዋይ ወጪ ካልተደረገ ለብዙዎች ከቀያቸው መፈናቀል መንስኤ የሆኑት የእነዚህ ሁኔታዎች ቁጥር እየጨመረ እንዳይሄድ እንሰጋለን። እንደ አውሮፓውያን የዘመን አቆጣጠር በ2009 በአፍሪቃ ህብረት በተደረሰው ስምምነት መሠረት አንዳንድ የአፍሪቃ ሀገራት የሀገር ውስጥ ተፈናቃዮችን ከአደጋ ለመጠበቅና ለመርዳት ብሔራዊ ፖሊሲዎችን መቅረጻቸውን በዓለም ዙሪያ የሀገር ውስጥ ተፈናቃዮችን ጉዳይ የተከታታዩ ማዕከል ገልጠዋል። ለምሳሌም ያህል ናይጄሪያ በብሔራዊ ደረጃ ተፈጻሚነት ያላቸውን ህጎች እና ፖሊሲዎች ከማውጣት ባሻገር ለተፈናቀሉ ዜጎቿ የልደት ማረጋገጫ የምስክር ወረቀትና ብሔራዊ መታወቂያ ካርዶችን ትሰጣለች። ይህም ተፈናቃይነታቸው እንዲታወቅና የመንግስት አገልግሎቶችን እንዲያገኙ ያደርጋል። እንዲህ አይነት መፍትሄዎችን ተግባራዊ ማድረግ አገራት የልማት ግባቸውን ለማሳካት ይችሉ ዘንድ አስፈላጊ ነው ሲሉ ዲሬክተር ባሊክ አስረድተዋል።